በኢትዮጵያ ያለውን ህዝባዊ ተቃውሞ ተከትሎ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የፌዴራል መንግስቱን ካቢኔ እንደ አዲስ ማዋቀር መንግስት ለሚያደርገው ተሐድሶ አንድ አካል እንደሚሆን ከወራት በፊት ተናግረው ነበር። በመሆኑም ከትናንት ወዲያ በአዲስ መልክ ያዋቀሩትን ካቢኔ የሀገሪቱ የህዝብ ተወካዮች ምክር ቤት አጽድቆታል። አዲስ የተዋቀረው ካቢኔ መልካም አስተዳደርን በማስፈንና ሙስናን በመዋጋት ረገድ ተስፋ የተጣለበትና ለውጥ የሚያመጣ መሆኑን መንግስት እየገለጸ ቢሆንም መሰረታዊውን የህዝብ ጥያቄ ከመመለስ አንጻር ግን የሚያመጣው ለውጥ ሊኖር አይችልም በሚል በአንዳንዶች ዘንድ እየተተቸ ይገኛል። ጉዳዩን በተመለከተ ያነጋገርናቸው ስማቸው እንዳይጠቀስ የፈለጉ አንድ የአማራ ክልል ነዋሪ እንደሚሉት ግን የአዲሱ ካቢኔ አባላት ሙሉ በሙሉ የህብረተሰቡን ጥያቄ ባይመልሱም እንኳ ህዝቡ ጥያቄ እያነሳ ባለበት ወቅት የተሾሙ በመሆናቸው መልካም አስተዳደርም በማስፈን ረገድ በተወሰነ መልኩም ቢሆን የተሻለ ስራ ሊሰሩ ይችላሉ የሚል ተስፋ አላቸው። ካቢኔውን ከእንደገና እንዳዲስ መቋቋሙ ሙሉ በሙሉ የህብረተሰቡን ጥያቄ ላይፈታ ቢችልም የተወሰነ በተወሰነ ደረጃ እንደሆን የማድገብና የተሻለ ነገር እና የመልካም አስተዳደር ችግር ሊቀርፉ የሚችሉ ካቢኔዎች ይሆናሉ። ይህ ነው ማ ህብረተሰቡን ያ ጥያቄ ያነሳ እንደነበር ጠንቅቀው የሚያውቁ ስለ ከመሆንም አንጻር ፕላስ ብዛት የትምህርት ዝግጅታቸውም የተሻለ ከመሆኑ አንጻር የህብረተሰቡን ጥያቄ በጥሩ ለመፍታት እንትን ዶክተር ዳንኤል ተፈራ በዩ ኤስ አሜሪካ ኗሪ የሆኑ የኢትዮጵያን ፖለቲካ በቅርብ የሚከታተሉ የምጣኔ ሀብት ባለሙያ ናቸው ሳቸው እንደሚሉት የመታደስ ጅማሮ ሹመኞችን በመቀየር ሳይሆን ህዝቡ ያነሳውን መሰረታዊ ጥያቄዎች የሚመልስ መሆን አለበት። እንደ ዶክተሩ ገለጻ ህዝቡ ያነሳቸውን ጥያቄዎች ለመመለስ መንግስት በመጀመሪያ ጥያቄዎቹን በሚገባ መገንዘብና ማየት አለበት። ከችግሮቹ ውስጥ አንዱ የሆነውን የመልካም አስተዳደር ጥያቄ ብቻ ለመመለስ በመሞከር እንደ መሬት ባለቤትነት የመሳሰሉትን ጥያቄዎችና ሌሎቹን መሰረታዊ ጉዳዮች መመለስ አይቻልም ሲሉ ይናገራሉ። ጥያቄዎቹን ተጠብሎ መልስ እንደ መስጠት ያደረጉት የመልካም አስተዳደር እጦት፣ ሙስና፣ እንደዚህ ያሉ በራሳቸው ነው የተረጎሙት፣ የህዝቡን ጥያቄ። የህዝቡ ጥያቄዎች ከሲዳማ ኦሮሞ ጀምሮ እስከ ጎንደር ድረስ በጣም የተመሳሰለ ነው። አንደኛ መሬት ባለቤትነት፣ ሁለተኛ የዘር መለያየትን አለመፈለግ፣ ሶስተኛ በአንድ ፓርቲ ያለን ገዛ እነዚህ ናቸው፣ ሶስት ጥያቄዎች ናቸው የህዝቡ ጥያቄዎች። መንግስት እነዚህን ጥያቄዎች ገሸሽ አርጎ ሌሎች ያልሆኑትን ጥያቄዎች ጥያቄዎች ናቸው ብሎ ነው እነዚህን ሹመትና ሽረት ፕሮግራም ያካሄደው። ስለዚህ ምንም ግንኙነት የለውም በበኩሌ ከህዝቡ ጥያቄዎች ጋራ የመሬት ባለቤትነት የመሬት ጉዳይ መፈታት አለበት። የዘር ልዩነት መቆም አለበት። የአንድ ፓርቲ ብቻ አገዛዝ ማብቃት አለበት። እነዚህ ጥያቄዎች ደግሞ ካልተመለሱ ችግሩ ይቀጥላል። መንግስት ከፓርቲ መዋቅር ወጥቶ ግለሰቦችን ያሳተፈበት ከብሔር ተዋጽኦ አንጻርም የተሻለና ለትምህርትና ለሙያ ብቃት ቦታ የሰጠ ነው የተባለውን አዲሱን የካቢኔ አወቃቀር በተመለከተ አስተያየቱን የሰጠን ነዋሪነቱ ሆላንድ ሀገር የሆነ ወጣት ፖለቲከኛ አቶ ገረሱ ቱፋ ይባላል። አቶ ገረሱ እንደሚለው ጤናማ አሰራር በሌለበትና ከሕዝብ ጋር ግጭት ውስጥ በተገባበት ሁኔታ የትምህርት ዝግጅት ብቻውን ጠቀሜታ የለውም ባይ ነው። አቶ ገረሱ አያይዞም መንግስት ሰዎችን ከመቀየር ባለፈ መሰረታዊ ለውጥ ላይ ማተኮር እንዳለበትም ይገልጣል። ይሄ ነገር በመጀመሪያ ደረጃ ሰዎችን ከስልጣን አንድ ቦታ ወደ አንድ ቦታ ማዛወር ሳይሆን፣ ዋናው ስራ መሆን ያለበት የታሰሩ ሰዎችን መፍታት፣ ህዝቡን እያሰቃዩ ያሉትን ማቆም እና ህዝቡን እያዳመጡ ምንድን ነው እሱ መሰረታዊ ለውጥ እንዴት ሊመጣ ይችላል የሚለውን መንግስቱንም የሚቃወሙ ሀይሎች አጠቃላይ ደግሞ የህዝቡንም ድምፅ ሰምቶ እሱን ነገር ለመቀየር መሞከር ነው እንጂ ህዝብ እየተደበደበ እየተሰቃየ በሺዎች የሚቆጠር ሰው በካምፕ እየተጎረ የሆኑ ሰዎች እዛው በፊት የነበሩ ኦር ከእነሱ ጋር ቀጥታ ተያያዥነት የነበራቸው ሰዎች ከአንድ ቦታ አንድ ቦታ መተካት ምንም ትርጉም ያለው ነገር ያለ አይመስለኝም። የሚሰሩትም ነገር ያለ አይመስለኝም። ቢያንስ በቅርብ ጊዜ ውስጥ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከትናንት ወዲያ ይፋ ካደረጉት አዲስ ሀያ አንድ የካቢኔ አባላት ውስጥ ነበርና አዲስ ሚኒስትሮች የተሾሙ ሲሆን አስራ ሁለቱ የዶክተሬት ዲግሪ ያላቸው ሁለቱ የፕሮፌሰርነት፣ ቀሪዎቹ ደግሞ የሁለተኛ ዲግሪ ያላቸው መሆናቸው ተገልጿል።